ሀያ ስምንት ቀን ተሚ ወይተአብሶም ተሚ ወይተአብሶ ወዘት ያለዮ በልብክሞ ወዘት ያለዮ በልብክሞ ውስተምስካቢክሞ ውስተምስካቢክሙ ውስተምስካቢክሞ ይታወቅሞ ሶኦ መስዋይተ ጽርቆ ተወከሉ ሶኦ መስዋይተ ጽርቅ በሷይተ ጽድቅ ወተወከሉ ወተወከሉ በእግዚአብሔር